የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በባህር ዳር ከተማ የተካሄደው የአማራና ኦሮሞ ክልሎች የምክክር መድረክን የተመለከተ ዘገባ ይኖረናል። በሌላኛው ዘገባ ደግሞ ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር መሀመድ አላሙዲ መታሰራቸው ተዘገበ። የሚድሮክ አመራሮችን እንደዚሁም የግል ጠበቃቸውን አነጋግረናል ሰዎች በእኔ በኩል እንደ ማንኛውም ሰው ከሚሰማ በስተቀር የተከሳይ መረጃ የለም። የከሳቸው ጋር እስከ ትናንት ድረስ በስልክ እየተገናኘው ነበር። የሳውዲ አረቢያ መንግሥት ከያዘው የጸረ ሙስና ዘመቻ ጋር ተያይዞ በቁጥጥር ስር ከዋሉት መካከል አስራ አንድ ልዑሎች፣ አራት ሚኒስትሮች እና ከአስር በላይ የቀድሞ ሚኒስትሮች ይገኙበታል። በዚህ ላይ እስኪ አስተያየቶቻችሁን ፌስቡክ አትቪ አማሪክ ላይ አድርሱን። ላየር እናበቃለን። ሕጋዊ የመኖሪያና የስራ ፈቃድ የሌላቸው በቤይሩት የሚሰሩ የነበሩ 620 ኢትዮጵያውያን ወደ ኢትዮጵያ ሊመለሱ ነው። ብዙዎቹ ሲጠፉ ኬዝ ያደርጉባቸዋል፣ ይገርሷቸዋል። ርቀው ነው ይወጡ ይላሉ። የተለያየ በወንጀል ኬዝ እዛ በጣም የታፈነ ነበር። ከሙቀትና ከቅዝቃዜ ትናት ጥቁር የሰራ ነገር ነበር። ሽታ ምቅ እንደሚባሉ የሚያስገባ አልነበረ። ያንን እንኳን ለመቀየር ፍቃድ ያገኛል ነበር ያገኘው ስራ ገብቼ እግዚአብሔር ያደለኝ ስራ እግዚአብሔር የርጠኝ ስራ ገብቼ መስራት እፈልጋለሁ። አገሬ የቤይሩት ቆንስላ ጽፈት ቤት ቤትና ተመላሾችን አነጋግረናል። በሌላ ዘገባ በኒውዮርክ ከተማ ትላንት በተካሄደው የማራቶን ሩጫ ኬንያና ዩናይትድ ስቴትስ አሸናፊ ሲሆኑ ኢትዮጵያውያኑ አትሌቶች ሌሊሳና ማሚቱ ዳክስካ ከየምድባቸው ሶስተኛ ሆነው ጨርሰዋል። በዓለም እጅግ ግዙፉ በሆነው የኒውዮርክ ከተማ ማራቶን የትናንት ሩጫ ላይ ከ128 ሀገሮች የገቡ ፕሮፌሽናል አትሌቶችና ተሳታፊዎችን ጨምሮ ከ50 ሺህ በላይ ሰው ሮጠዋል። ሰለሞን አባተ በዚያው በስፍራው ተገኝቶ ከደረሰን ዘገባ ነው። ተጨማሪ ዛሬም አለው ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የላይቤሪያ ጠቅላይ ፍርድ ቤት በዚህ ሳምንት ውስጥ ሊካሄድ ታቅደው የነበረውን ፕሬዝዳንታዊ የማጣሪያ ምርጫ ላልተወሰነ ጊዜ ያስተላልፏል። በምርጫው በመጀመሪያው ዙር ምርጫ የማጭበርበር ተግባር ተፈጽሟል የሚል ስጋት መኖሩንም አመልክቷል። የጠቅላይ ፍርድ ቤቱ የመሀል ዳኛ ፍራንሲስ ሴይ ኮርፖር ዛሬ በወጡት ብይን ባለፈው ጥቅምት ወር በተካሄደው የመጀመሪያው ዙር ድምፅ አሰጣጥ የተመለከቱ አቤቱታዎች እያሉ የ እያሉ የምርጫው ኮሚሽን ማጣሪያ ምርጫ ለማካሄድ በተወሰኑ ስህተትና ህገወጥ እርምጃ ነው ብለዋል። ወደ ናይጄሪያ ስናምራ፣ ናይጄሪያ ውስጥ በአለፈው ወር የተጠለፉ አንድ ክርስቲያን ሚስዮናዊ መሞታቸውንና ሌሎች ሶስት ሚስዮናውያን መለቀቃቸውን የብሪታንያ መንግስት ገለጠ። ደቡባዊ ናይጄሪያ ውስጥ ለአንድ ክርስቲያናዊ የህክምና በጎ አድራጎት ድርጅት ይሰሩ የነበሩት ኢያን ስኳየር ተገድለው ይሁን ወይም በምን የተነሳ እንደሞቱ የብሪታንያ የውጭ ጉዳይ ሚኒስትር በዝርዝር አልተናገረም። የተቀሩት ሶስቱ ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። በስተ መጨረሻም የደቡብ ሱዳን የምግብ ችግር ይዞታ እየተባባሰ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ረድኤት ድርጅቶችና የሀገሪቱ መንግስት ያወጡት አዲስ ሪፖርት ገለጠ። ባለፈው ሰኔ ወር ስድስት ሚሊዮን የነበረው ለከባድ የምግብ እጥረት የተጋለጡ ሰዎች ቁጥር ለዚህ አውሮፓውያን ዓመት የመጨረሻ ሩብ ወደ አራት ነጥብ ስምንት ሚሊየን እንደሚቀንስ ሪፖርቱ ተንብዮአል። ይሁን እንጂ የመኸር መሰብሰቢያው ወቅት እየጀመረ ባለበት በአሁኑ ወቅት ካለፈው ዓመት ጋር ሲነጻጸር በአንድ ነጥብ አራት ሚሊየን ተጨማሪ ሰዎች የዕለት ጉርሳቸውን ከየት እንደሚያገኙ በማያውቁበት ሁኔታ ላይ እንዳሉ ሪፖርቱ አመልክቷል። ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። ጋቢና ቪኦኤ ስ ፕሮስ ቀዳሚው ዘገባችን የሳውዲ አረቢያ መንግሥት በሙስና የጠረጠራቸው የመንግስት ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ አላሙዲ እንደሚገኙበት ዘገባዎች ጠቆሙ። የኢትዮጵያ ትውልድ ያላቸው አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ሲሆኑ በኢትዮጵያ የሚወክሏቸው የግል ጠበቃ መታሰር አለመታሰራቸውን ሳያረጋግጡ ዜናውን ግን እንደ ማንኛውም ሰው እንደሰሙ እስከ ትናንት ጧት ድረስ ደግሞ በእጅ ስልካቸው በስልካቸው እንዳገኟቸው ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። የሳውዲ አረቢያ መንግስት በሙስና ከጠረጠራቸውና በቁም እስር ከሚገኙት የመንግስት ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ ይገኙበታል። ቅዳሜ ዕለት ከታሰሩት የንጉሳዊ ቤተሰብ አባላትና ሚኒስቴሮች መካከል ቢሊዮነሩ ዋሊድ ቢልታል የቀድሞ የብሔራዊ ክቡር ዘበኛ ጦር ኃላፊ፣ የቀድሞ የገንዘብ ሚኒስቴር እና ሌሎችም ይገኙባቸዋል። የሳውዲ አረቢያ አልጋወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል 11 ልዑሎች አራት ሚኒስትሮችና ከ10 በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ መሐመድ ሁሴን አላሙዲም በሪትስ ካርተን ሆቴል የቁም እስር ላይ ከዋሉት ስም ዝርዝር ውስጥ ተገኝተዋል። በኢትዮጵያ የሚገኙት የሼክ መሐመድ አላሙዲ ጠበቃ አቶ ተካስፋው እስከ ትላንት እሁድ ጠዋት ድረስ በስልክ አግኝተዋቸው እንደነበር ለአሜሪካ ድምጽ ተናግረዋል። በእኔ በኩል እንደ ማንኛውም ሰው ከምሰማ በስተቀር የተቀሳይ መረጃ የለም ይህ ከርሳቸው ጋር እስከ ትናንት ድረስ በስልክ እየተገናኘው ነበር እና ምንም የማውቀው ነገር የለም መቼም የህግ ባለሙያ ከሆኑ ከሰሟችሁስ በኋላ ሁኔታውን ለመከታተል ያደረጋችሁት ጥረት ምንድን ነው አሁን ያሉበትን ሁኔታ ለማወቅ አይ እንግዲህ እኔ ያው የህግ ጉዳይ ሲሆን ነው የህግ ጉዳይ ለማማከር ካልሆነ በስተቀር ስደይ እኔ ከርሳቸው ጋር አልገናኝም የህግ ችግር ሲያጋጥም ብቻ ነው እና እሳቸውንም እሳቸው ከሚደውሉልኝ በስተቀር እኔ ደውዬ እሳቸውን የማግኘት አክሰሱ የለኝም። ሲፈልጉኝ እሳቸው ይደውላሉ ለስራ ጉዳይ። ከዚህ ውጭ ግን ሌላ የተለየ ነገር የለኝ እና እንደ ማንኛውም ሰው ሰምቻለሁ፣ ግን እርግጠኛ ሁኜ እንዲህ እንዲ ነው ብዬ ለመናገር ግን ይቸገራለሁ። በስልክ ሲያናግሯቸው ነበረ አግኝተዋቸዋል? እስከ ትናንት? አዎ በስልክ አግኝቻቸዋለሁ። እስከ ትናንት አግኝቻቸዋለሁ። ስለ ስራ ጉዳይ አውርተናል። ሌላ ነገር የለም። ግን የነገሩኝ ነገር የለም። እኔም በዛን ጊዜ የሰማሁት ነገር ስለሌለ ይሄ ነው ብዬ ልናገርም አልቻልኩም። ስለዚህ እኔ ሁሉ ነገር የሰማሁት ዛሬ ነው። እስንት ሰዓት ነበር የተገናኛችሁት? ትናንትና ጠዋት፣ ከዛ ጠዋት ተገናኝተናል። ጠዋት ጠዋት ተገናኝተናል። የአሜሪካ ድምጽ ምንጮች እንዳረጋገጡት ሼክ መሐመድ ከትላንት ጠዋት አራት ሰዓት በኋላ የስልክ ግንኙነታቸው መቋረጡን ነው በአሁን ሰዓትም ከአንድ ሰው ጋር ብቻ እንዲገናኙ እንደተፈቀደላቸው como una ይህ ዜና ከተሰማም በኋላ በአብዛኞቹ የሚድሮክ አመራር ኃላፊዎች ዘንድ መደናገጥ መፈጠሩን የጠቆሙት ምንጮች ከተባራሪ መረጃ ውጪ ቀጣዩ ሁኔታቸውን በተመለከተ ምንም የተጨበጠ መረጃ ማግኘት እንዳልቻሉ ይገልጻሉ። የሼክ መሐመድን ሁኔታ በቅርብ ያውቃሉ ተብሎ የሚገመተው የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዳይሬክተር ዶክተር አረጋ ይርዳው ጋር ደውለን ነበር፣ ከሀገር ውጭ እንደሆኑ ተገልጾልናል። የደርባ ሚድሮክ ዋና ስራ አስኪያጅ አቶ ኃይሌ አሰገዴን ስለ ሁኔታው ጠይቀናቸው ነበር። እንግዲህ እኔ የምናውቀው እናንተም የምታውቁትን ያክል ልክ እናንተ የሰማችሁትን እኛም ሰምተን ገና ለማጣራት እያሰብን፣ እሳቸው በሰላም እንዳሉ እናቃለን። ጥሩ ሁኔታ እንዳሉ እናቃለን። ሌላ ማቅ እንኳን ነገር የለም። እንግዲህ እስኪ አስተያየቶቻችሁን ፌስቡክ አት ቪኦያ ማሐሪክ ላይ ላኩልን። እየተቀበልን ነው ለአየር እናበቃለን። ጽዮን ግርማ ተጨማሪ አላት። ሼክ መሐመድ ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነ ይነገራል። በኢትዮጵያም በሆቴልና ቱሪዝም፣ በግብርና ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ የተሰማሩ ባለሀብት ናቸው። በዚህም ከሰባ ኩባንያዎችና ከአርባ ሺህ በላይ ሰራተኛ ያላቸው ቢሊዮነር ናቸው። ከዚሁ ጎን ለጎን ደግሞ በኢትዮጵያ ለልማት የወሰዷቸውን ቦታዎች ለረጅም ዓመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብት ናቸው። ከድርጅታቸው መካከልም ታክስ ባለመክፈል ክስ ተመስርቶባቸው ያውቃል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ይህንን የማሰር እርምጃ የወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ ሲሆን በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግስት ፕሮጀክቶችን ወስደው ያልሰሯቸውና ያልጨረሷቸው በዚህም የተነሳ እጅግ ከፍተኛ ገንዘብ ተመዝብረዋል መባሉን የሚጠቁሙ መረጃዎች በሳውዲ የሀገር ውስጥ መገናኛ ብዙሀን እየወጡ ነው ተብሏል። የሳውዲ አረቢያ አልጋወራሽ መሐመድ ቢን ይህንን የማሰር እርምጃ የወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ ሲሆን በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግስት ፕሮጀክቶችን ወስደው ያልሰሯቸው ወይም ያልጨረሷቸው እንዳሉ እንዳሉና በዚህም የተነሳ ከፍተኛ ቁጥር ያለው ገንዘብ ተመዝብሯል መባሉን የሚጠቁሙ መረጃዎች በሳውዲ ሀገር ውስጥ መገናኛ ብዙኃን እየወጡ ነው ተብሏል። አንዳንድ ተንታኞች የሳውዲው ንጉሥ እርምጃ ወደፊት ሀገራቸውን ለመለወጥ የያዙትን አጀንዳ እንዳያስፈጽሙ እንቅፋት ሊሆኑ የሚችሉ ሰዎችን ገለል ያደረጉበት እንደሆነ ያስረዳሉ። በባህር ዳር ከተማ የተካሄደው የአማራና ኦሮሞ ክልሎች የምስክር መድረክን የተመለከተ ዘገባ እስክንድር ፍሬው አድርሶናል። የኦሮሞ ዘሩ የአማራም ዘሩ በባህር ዳር የተካሄደው የአማራና የኦሮሞ ህዝቦች የምክክር መድረክ መንፈስ በመገናኛ ብዙኃኑም ዘገባ ተንጸባርቋል። በተለይ ከባህር ዳር የሚሰራጨው የአማራ ክልል ቴሌቪዥን ለዚህ መድረክ ሰፋ ያለ ሽፋን በመስጠት የተንሸራሸሩትን ሀሳቦች፣ የተስተጋቡትን መልእክቶች በአማርኛና በኦሮምኛ ሙዚቃዎች በታጀቡ ዝግጅቶች አቅርቧል። ሁለቱ ክልሎች ፕሬዝዳንቶች ያደረጓቸው ንግግሮችም በህዝቦች አንድነትና በኢትዮጵያዊነት ጥንካሬ ላይ አተኩረዋል። ኢትዮጵያዊነት ሱስ ነው ሲሉ ነው የኦሮሚያ ክልል ፕሬዝዳንት ለማ መገርሳ የተናገሩት። በህዝቦች መካከል ያለው አንድነት ጥንካሬም ከፍተኛ መሆኑን አብራርተዋል። ማናችንም ልንክደው ማንችል ልለውጠው ማንችል ለዘመናት የተገነባ ማንነት፣ አንድነት አለ። በሆነ አጋጣሚ ሊፈርስ የማይችል ቢታሰብም ሊፈርስ የማይችል ኢትዮጵያውያን ሰርገኛ ጤፍ ነው ብለናል። አብሮ የሚበጠር አብሮ የሚፈጭ ከተበላም አብሮ የሚበላ መኖርም ብቻ አይደለም የተጋሩት ኢትዮጵያውያን፣ ሞትንም ጭምር የተጋራን ህዝቦች ነን። አጽማችን አንድ ላይ የተቀበረ፣ ደማችን አንድ ላይ የፈሰሰ፣ ሞትንም የተጋራን ህይወትን ብቻ አይደለም ሞትንም የተጋራን ህዝቦች ነን አድዋ ላይ ሞትን ተጋርተናል አጽማችን አንድ ላይ ተቀብሯል ሶማሊያ ሲወረን ደማችን አንድ ላይ ፈሷል የእያንዳንዱ የማናችንም ኢትዮጵያውያን ደም ባድመ ላለ ዛሬ ተቀጥረን አይደለም ቅጥረኞች ሆነን ተከፍሎን አይደለም እዛ ደማችንን ያፈሰስ ነው ለማን ለዚች አገር ሉዓላዊነት ለዚች አገር ክብር ሲባል እያንዳንዱ ኢትዮጵያዊ ውድ ህይወቱን የሰዋው ሕይወት ቀልድ ስለሆነ አይደለም ጨዋታ ስለሆነ ሳይሆን ለሀገሩ ክብር ሲል ነው ራሱን አሳልፎ የሰጠው። ይህ ማንነትም ያለን ህዝቦች ነን። ለምንድን ነው በዋዛ ምን ሸረሽረው ሲበላሽ ሲናድ ሲጠፋ ቆመን የምናየው? ሄዶ ሄዶ ማናችንን ነው የሚጠቅመው? ይሄ ሁላችን ልናስብበት የሚገባ ጉዳይ ነው፣ ያሳስበናል። እኔ ስላለፈው ታሪክ አያስጨንቀኝም። ከማንም ጋር አያጣላኝ። እውነት ነው ያለፈው ታሪክ የሁላችንም ታሪክ ነው። በጎም ይሁን መጥፎ፣ የራሳችን ታሪክ ነው። እንደ ታሪክነቱ መቀመጥ አለበት። የትናንቱ ታሪክ ለዛሬ ማስተማሪያ የሆነን ካለ ደግሞ ወስደን ልንማርበት፣ የተበላሸ ታሪክም ካለን ዛሬ ማስተካከል፣ ወደኋላ እያየን ወደፊት መሄድ አንችልምና እነኚህ ነገሮች፣ እነኚህ ችግሮች እየተደማመሩ እየተደማመሩ ጊዜ እያገኙ በሄዱ ቁጥር እየጎዱን ያሉት። የትናንቱ ትውልድ የራሱን ታሪክ ሰርቶ አልፏል። ዛሬ ሌላ ትውልድ ነው ያለ ነው? ለምን የራሳችንን በራሳችን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን? በአማራና በኦሮሞ ህዝቦች መካከል ስላለው ትስስርና አንድነት የተናገሩት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ደግሞ ይህ አፍራሽ ቅስቀሳዎችን አሸንፎ መቀጠሉን ገልጸዋል። ከሁሉም በላይ የሚገርመው የኦሮሞና የአማራ ህዝብን ግንኙነት የሚያሻክሩ ቅስቀሳዎችና ታሪክን በፕሮፓጋንዳ መሳሪያናት በመጠቀም የሁለቱን ህዝቦች አንድነት ለማዳከም ለአመታት የተሰራ ቢሆንም የሁለቱ ህዝቦች አሁንም ጠንካራ አንድነት ይዘው መቀጠላቸው ነው። ይልቁንም ይልቁንም በአሁኑ ወቅት ይህ ግንኙነት በአዲስ መልክ እንዲጎለብት ከፍተኛ ግፊት እየተፈጠረ ነው። በቅርብ ጊዜ የኦሮሚያ ወጣቶች በጣና ላይ የታየውን መጤ አረም ለማጥፋት ያደረጉት ዘመቻ መልእክቱ ከአረም መንቀል ያለፈ ነው። የሁለቱን ሕዝቦች የወደፊት አብሮነትና ብሩህ ተስፋ አሻግሮ የሚያሳይ እና እስከ ማዶ የሚያስተጋባ ሚሊዮኖች እየተቀባበሉ የሚዘምሩት ጣና ኬኛ፣ አባይ ኬኛ፣ ኦሮሞ ኬኛ፣ አማራ ኬኛ፣ ኢትዮጵያ ኬኛ የሚል የአንድነት ድምፅ ነው። በዚህ የአማራና የኦሮሞ ሕዝቦች የምክክር መድረክ ላይ ታዋቂ የኦሮምኛና የአማርኛ ድምፃውያን አሊቢራ፣ ቀመር ዮሱፍ፣ ታደለ ገመቹ፣ ሰማሃይ በለውና ሌሎችም ዝግጅቶቻቸውን አቅርበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ ሕጋዊ የመኖሪያና የሥራ ፈቃድ የሌላቸው በቤይሩት የሚገኙ 620 ኢትዮጵያውያን ለሦስተኛ ዙር ወደ ኢትዮጵያ ሊመለሱ ነው። ከ ስድስት ሺህ በላይ የሥራ ፈቃድ ሳይኖራቸው በስራ ላይ ተሰማርተው የነበሩ ኢትዮጵያውያን በፈቃደኝነት ነው፣ በኢትዮጵያ ቆንስላ ጽህፈት ቤት የተመዘገቡት። ከተከሳሾቹ መካከል ጥቂቶቹንና በቤሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሀመድን መስታወት አድረጋው አነጋግራ ተከታዩን ዘግባለች። ከ350 ሺህ በላይ የሚገመቱ ለስራ የተሰማሩ ኢትዮጵያውያን በቤሩት ይኖራሉ። ቁጥራቸው በርካታ የሆኑት ከመጀመሪያ አሰሪዎቻቸው ጋር በሚፈጠር አለመግባባት ምክንያት በህገወጥ የስራ ቅጥር ላይ ተሰማርተው የሚገኙ መሆናቸውን የቆንስላው ጽፈት ቤት ከዚህ ቀደም ገልጾልናል። እነዚህ ዜጎች ወደ ሀገራቸው መመለስ ቢፈልጉም ለዓመታት ህጋዊ ባለመሆናቸው ምክንያት መመለስ አይችሉም ነበር። በቅርቡ ቤይሩት የሚገኘው የኢትዮጵያ የቆንስላ ጽህፈት ቤት እና የቤሩት የውጭ ጉዳይ ሚኒስቴር በደረሱበት ስምምነት ህጋዊነታቸውን የሚገልጽ ሰነድ የሌላቸውና ወደ ሀገራቸው ለመመለስ የሚፈልጉ ከስድስት ሺህ በላይ ኢትዮጵያውያን ተመዝግበዋል። ወደ ሀገራቸውም በየተራ በመመለስ ላይ ይገኛሉ። ቤሩት የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ ሙሐመድ ስለ ተጓዦቹና የጉዞ ሂደት በተመለከተ አብራርተውልናል። በአብዛኛው ዜጎቻችን ከቤት ሲጠፉ ፓስፖርታቸው ምናቸው በከፊል እጅ ስለሚሆን ማሰሪዎቻቸው እጅ አያውቁትም። ፓስፖርት ቁጥራቸው መረጃው ምኑ የላቸውም። እሱ ሪኦርጋናይዝ ተደርጎ ከሊባኖስ ካሉ አንዳንድ የመንግስት መስሪያ ቤቶች ጋር ግንኙነት ተደርጎ ምን ተብሎ ነው እና ብዙ ጊዜ ወሰደብን ሰነዱ ማዘጋጀቱ ራሱ። ስለዚህ መረጃውን ከየትም ከየትኛውም የመንግስት አካል በተለይ ከማህበራዊና ከዚህ ሀገር ካለው ኢሚግሬሽን ጋር በመተባበር አፈላልገን ነው። አሁን እንግዲህ ወደ ስድስት መቶ ሰው ነው የሄደውና ሌሎቹም እንደዚሁ ይቀጥላሉ። ከሶስት ወር እስከ አስር አመት ምናምን ከአስር አመት በላይ ያሉ አሉ አሉ በህገ ወጥነት ዝም ብሎ እየሰሩ ያሉ ወደ እዚህ ሀገር ደግሞ በህገ ወጥነት መስራት ትችያለች፣ ግን መውጣት አትችልም። በዚህ በከፋላ ሲስተም ነው የሚባለው በአረብኛው በግለሰቦች ስፖንሰርሺፕ ነው የሚመጡት በሰራተኝነት እና እነኛ ግለሰቦች ልጆቹ ሲጠፉ ኬዝ ያደርጉባቸዋል፣ ይገሷቸዋል። ሰርቀው ነው የወጡት ይላሉ። የተለያየ በወንጀል ኬዝ ይከሷቸዋል። እና እሱሱ ዲሌ አድርጓል። አንድ አመት ነው ከተመዘገቡ አሚና ሙሰዲር ከስድስት አመት በላይ በቤሮት በስራ ላይ ተሰማርታለች። ከምት ወቅት ላይ ነበር የመጣሁት። የምተኛበት ቦታ የነበረው ዝናብ የሚያስገባበት እና እዛ ውስጥ ነበር። የእውነት ለመናገር ከሚከብደው በላይ ማለት ነው። እዛ በጣም የታፈነ ነበር፣ ከሙቀትና ከቅዝቃዜ ጥቁር የሰራ ነገር ነበር። ሽታ ምቅ እንደሚባሉ የሚያስገባ አልነበረ። ያንን እንኳን ለመቀየር ፍቃድኛ አልነበረ። የምተኛበት እራሱ ላይ የሆነ ትላትሎች ምናምን ምናምን የሚያስጠላ ነገር ነበር በዛ ላይ ጠዋት ከስድስት ሰዓት ማሳለፍ የለም ማታ ግን እስከ አስር ሰዓት ምናምን ስራ ነው እስከዛ ሰዓት ድረስ ማረፍ የለም ልጆች ስላሉባት ያ በጣም ከአቅሜ በላይ ሆነ ስልክ እንዲማቃቸው ልጆች ነበሩ ወደዛ ነው የሄድኩት ስልክ ብቻ ነበረኝ ቁጥራቸው ከዛ ልጆቹም እንደዛ ተቀበሉ ሊሆን ለብዙ ወርያቶች ቁጭ ብዬ ነው ከዛ ስራ ያገኘሁት አሁን ላይ ኦሬዲ እዚህ የሚሰራበት ወደ ስምንት ወር ነው የሆነው እና በጣም ጥሩ ናቸው። አሁን ያለውበት ከዚህ በፊት ከሚነገርኩበት በተመዘገብኩበት ሰዓት የነበሩት በቃ በዚያን ሰዓት ላይ እጅ ለመስጠት ምናምን በወሰንኩበት ሰዓት ላይ ነበር እንዳጋጣሚ የሚጋወስ ጀመረው እና እዛ የነበርኩበትም ከኮንትራት በላይ የሆነ ስቃይ ነበረ። እዚ አመት ከስምንት ወር ያክል ይሰራው በጣም ስቅ እያለቀስኩኝ ምናምን ይሰራ ምንድን ነበር ስራው? የግድ መስራት ማለት የለም ሴትያ በ በጣም እያማሰብ በጣም አስቸጋሪ ነበር። ሰላም አስጥ በዛ ቤት ቁልፋን እንትን የምትልብኝ በቃ ማረፍ የሚባል ነገር አይታሰብም። እንግዲህ አሁን ወደ ኢትዮጵያ ልትሄጂ ነው፣ ምን እያሰብሽ ነው? ምን ለመስራት ነው የምታስብ? ኢትዮጵያ ስትሄጂ አሁን ኢትዮጵያ ህጂ በራሴ ሰራለው የምለው ነገር የለ። ብቻ የሆነ የነ ማር ፍላጎቱ አለ ማራለ ያስባል ዘለጣ ለእናት እየሰራው ለእናቴ ነበር ተ ራስ የተቀማጫርኩ ነገር የዘምት ለፋሚሊ ነው ብዛት እንትነው ትራስ ከንቲባ ለአስራ ሶስት አመት በቤይሮት ስራ ላይ ቆይታለች። አራት አመት ከስድስት ወሩን በህጋዊ ቅጥር ቀሪውን ግን ያለ ስራ ፈቃድ ከተመላሾቹም አንዷ ናት። ወጣሁን በቃ ለምን ብሮች አልሰጥሽም ማለች፣ ተጣላችን። ብር እንደገና ልት ይዝብኝ እኔ ደግሞ እናቴ እኔ እናቴ ከእኔ ስለምትረዳ ማለት ነው ከዛ ብሬን ስጪኝ ስላት አይ አልሰጥሽም እዚህ ሊጠራቅምልሽ አጠራቅሜንም እሰጥሽ አለችኝ። እኔ ደግሞ እናቴን በእኔ እንትን የምትኖረው አልቻልኩም። ከዛ በቃ ወጣሁኝ። ያው ወደ ሰባት አመት ምናምን ደጅ ሰራሁኝ። እሱንም ውጤት የለውም። ደጅ ኑሮ ደግሞ ምንም ውጤት የለውም። እየሰራሁኝ ምንም ብዙም ስራም የለም። አንዴ ይገኛል፣ አንዴ ይብል። የገኘሁት ደግሞ ለእናቴ ነው የምረዳው። ምንም ውጤት የለውም። ሳየው ሲከፋኝ ጊዜ ንሳሽ ተመዘገቡ። አሁን ኢትዮጵያ ሄደሽ ምን ለመስራት ነው የምታሰቢው? ያገኘሁት ስራ ገብቼ እግዚአብሔር ያደለኝ ስራ እግዚአብሔር የርጠኝ ስራ ገብቼ መስራት እፈልጋለሁ አገሬ። ከዚህ ቀደም የተመለሱት ኢትዮጵያውያን ያሉበት ሁኔታ ምን ይመስላል ስንል አምባሳደር ሀሊማን ጠይቀን ነበር። ባለፈው አመት ከላቅ ናቸው። ስማቸውን ቀይሮ ምን ብለው ደግሞ ተመልሰው እየመጡ ናቸው። ከእንደገና ልጅ ትሜት ሆኖ እዚሁ ሀገር ተመልሰው እየመጡ ናቸው። ከሌላ አካላት ጋር ኮንትራት እየተፈራረሙ ከሌላ ግለሰቦች የዚህ ሀገር ግለሰቦች ጋር ከአንድ ሶስተኛ በላይ እየተመለሱ ናቸው ያሉት እና ራሳቸውም እየመጡ የነገሩን አሉ። መመለሳቸውን በጥሩና ያው ዞሮ ዞሮ ውሃ ቅዳ ውሃ መልስ ነው ሊሆን የሚችለው። የኢትዮጵያ መንግስት አደራጅቶ የሆነ የስራ ፈጠራ ላይ ለማሰማራት የሚያደርገው እንቅስቃሴ አለ ወይስ ያው አገር መግባታቸው ብቻ ነው የሚታየው? የፖለቲካና የማህበራዊ ለውጦች አሉ እድገት አለ፣ ግን ደግሞ ይሄ ሁሉም ቤት አንኳክቱ ገብቷል ማለት አይቻልም። እና ምናልባት በዚህ በእድገቱ ሞር ለወጣቱ ስራ ማስያዝ ላይ በከፍተኛ ደረጃ መንግስት አሁን ርብርብ እያደረገ ነው እና እና ክልሎችም የማዕከላዊ መንግስትም በስፋት በዚህ ጉዳይ ላይ እየሰሩ ናቸው እና ከዚህ የተመለሱትም ከሌላ አረብ ሀገርም እንደዚሁ በመንግስት ፕሮጀክቶች ላይ ተሰማርቶ የስራ ፈጠራ ላይ እንትን ገብተው ተጠቃሚ ሊሆኑ እንዲችሉ ነው እየተሰራ ያለው። የተመዘገቡት ተመላሽ መንገደኞቹ በጥቂት ሳምንታት ውስጥ ወደ ሀገራቸው እንደሚመለሱ ይጠበቃል። አዳዲስ በፈቃደኝነት ለመመለስ የሚፈልጉ እየተመዘገቡ ወደ ሀገር መመለሱ ተግባርም እንደሚቀጥል አምባሳደር ሀሊማ መሀመድ ለቪኦኤ በመጨረሻ ገልጸዋል። ፈጠን ብለን ወደ ኒውዮርክ እንሂድ። በኒውዮርክ ከተማ በትናንትናው ዕለት በተካሄደው የማራቶን ሩጫ ኬንያና ዩናይትድ ስቴትስ አሸናፊ ሲሆኑ ኢትዮጵያውያን አትሌቶች ሌሊሳ ዴሲሳና ማሚቱ ዳስካ ከየምድባቸው ሶስተኛ ሆነው ጨርሰዋል። ሰለሞን አባተ ከኒውዮርክ የሚከተለውን ልኳል። ሌሊሳ የገባበት ጊዜ ሁለት ሰዓት ከ11 ደቂቃ ከ32 ሰከንድ ሲሆን የወርቅ ሜዳሊያ ባለቤት በሆነው ኬንያዊው ጆፍሬ ካም ወሮር የተቀደመው በሰላሳ ዘጠኝ ሰከንድ ነው። ሁለተኛ የወጣው ሌላው ኬንያዊ ዊልሰን ኪፕሳንግ የሀገሩን ልጅ ተከትሎ የገባው በሦስት ሰከንድ ልዩነት ብቻ ነበር። ሌላው ኢትዮጵያዊ አትሌት ለሚ ብርሃኑ በ20 ሰከንድ ልዩነት በሌሊሳ ተቀድሞ በአራተኛነት ጨርሷል። ኤርትራዊ ስዊሱ ታደሰ አብርሃም አምስተኛ ሆኗል። በሴቶች ምድብ ያለፉትን ሶስት ተከታታይ የኒውዮርክ ከተማ ማራቶኖች በድል ያጠናቀቀችውና ዘንድሮም ልታሸንፍ ትችላለች ተብላ ስትጠበቅ የነበረችው ኬንያዊቱ ሜሪ ኬይታኒ በአሜሪካዊቱ ሻለኔ ፍላናጋን ተቀድማ ሁለተኛ ሆናለች። ኒውዮርክ ማራቶን ላይ አንዲት አሜሪካዊት አትሌት ስታሸንፍ ባለፉት አርባ ዓመታት ውስጥ የመጀመሪያ የሆነችው ፍላናጋን የገባችበት ጊዜ ሁለት ሰዓት ከ26 ደቂቃ ከ53 ሰከንድ ሲሆን ሜሪን የቀደመቻት በአንድ ደቂቃ ከ01 ሰከንድ ከ19 ማይክሮ ሰከንድ ነው። የሦስተኛነቱን ቦታ የተቆናጠጠችው ማሚቱ ዳስካ በሜሪ የተቀደመችው በ14 ሰከንድ ሲሆን ባለወርቅ ሜዳሊያይቱን ሻለኔ ፍላናጋንን በአንድ ደቂቃ ከ14 ሰከንድ ከ50 ማይክሮ ሰከንድ ልዩነት ነው የተከተለቻት። በወንዶቹ ምድብ ፍቃዱ ግርማ፣ ሰንበቶ ገነቲ፣ ብርሃኑ ዳሬ፣ አቡ ከበድ ዘጠነኛ 13ተኛ 14ኛና 18ተኛ ሆነው የመጀመሪያዎቹን 20 ገቢዎች ምድብ ተቀላቅለዋል። በሴቶች ምድብ ብዙነሽ ዳባ፣ ሰርካለም ብሴትና አስካለ መራቺ አስራ አንደኛ አስራ አምስተኛ እና 16ኛ ሆነው እነርሱም ከቀዳሚዎቹ 20 ማራቶነሮች መካከል ሆነዋል። ያለፈው ዓመት የኒውዮርክ ማራቶን ባለወርቅ የነበረው ኤርትራዊው ግርማይ ገብረስላሴ በትናንትናውም ሩጫ ለአሸናፊነት ከተጠበቁት አትሌቶች አንዱ የነበረ ቢሆንም ውድድሩን ሳይጨርስ 33 ኪሎ ሜትር አካባቢ አቋርጦ ወጥቷል። ግርማይን ለምን እንደወጣ ጠይቄው ነበር። ዲፌንዲንግ ቻምፒየን ኦፍ ኒውዮርክ ሲቲ ማራቶን but because of uh, an injury for the uh, previous four, uh, about four uh, months previously, I got an injury. በቅርቡ ጉዳት ደርሶበት ሕክምና ላይ እንደነበር በዚህም ምክንያት ባለፈው ነሐሴ የተካሄደውን የዓለም አቀፍ አማተር አትሌቲክስ ፌዴሬሽንን ውድድር ላለመሳተፍ መገደዱን ወደ ኒውዮርክ ከመምጣቱ በፊትም ለልምምድ የነበረው ከአንድ ወር ያነሰ ጊዜ ብቻ እንደነበረ ነግሮኛል። ስለዚህ በጣም ደከመኝና መቀጠል አልቻልኩም ብሎኛል። ግርማይ ውድድሩን ለመጨረስ ከአስር ኪሎ ሜትር ያነሰ ርቀት ሲቀረው ያቋርጥ እንጂ እስከ ወጣበት ጊዜ ድረስ ግን ሽቅድምድሙን በጥንካሬ ሲመራና በመሪው ቡድን ውስጥም አብሮ ሲሮጥ ነበር። ሦስተኛ የወጣው ኢትዮጵያዊው ሌሊሳ ዴሲሳም በቅርቡ ጉዳት አጋጥሞት እንደነበረ ውድድሩን እንደተጠናቀቀ በተካሄደ ጋዜጣዊ መግለጫ ላይ ተናግሯል። አይ ትራይ ቱ ፓስ ዘም በት አይ ካንት ፍሮም ኢንጀሪ ማይ ሌግ ታይትድ እዩ ነው ቢካዝ ኦፍ ዛት አይ ትራይ ቱ ፓስ። ኬንያውያኑን ካምወሮርና ኪፕሳን ግን ልቀድማቸው ሞክሬ ነበር። ይሁን እንጂ በቅርቡ ጉዳት ደርሶብኝ ስለነበረ አልቻልኩም። ዛሬ ግራግሬ ላይ ውጥረት ይሰማኝ ነበር። ስለዚህ ሞክሬ ሲያቅተኝ ሦስተኛነትን ላለመልቀቅ ወሰንኩኝና ቀጠልኩኝ ብሏል። በሌላ በኩል ደግሞ በ26 ማራቶኖች ላይ የተሳተፈው የ42 ዓመት ዕድሜው አሜሪካዊው መብ ክፍለዝጊ ከማራቶን የውድድር ዓለም መሰናበቱን በይፋ ያሳወቀ ሲሆን የኒውዮርክ ማራቶን አዘጋጆች በአበበ ቢቂላ ስም ያዘጋጁትን ሽልማት ሸልመውታል። መብ ራሱም አበበ ቢቂላና ኃይሌ ገብረ ስላሴ ለእርሱ ተምሳሌቶቹ ወይም አርአያዎቹ እንደሆኑ ነግሮኛል። ባለፈው ዓመት ማራቶን በሁለተኛነት ጨርሶ የነበረው አሜሪካዊው አብዲ አብዱራህማን በውድድሩ መጀመሪያ አካባቢ ተገፍቶ ወድቆ የነበረ ቢሆንም ተነስቶ ሮጦ በሰባተኛነት ጨርሷል። ወድቄ ሳለሁ ቀና ብዬ ሳይ መብ አለፈኝ። መብ ዛሬ ከማራቶን ውድድር ዓለም እየተሰናበተ ብቻውን ትቼው አልቀርም አልኩና እያመመኝም ቢሆን ለመውጣት የነበረኝን ማመንታት ትቼ ቀጠልኩ ብሏል። በዓለም እጅግ ግዙፉ በሆነው የኒውዮርክ ከተማ ማራቶን የትናንት ሩጫ ላይ ከ128 ሀገሮች የገቡ ፕሮፌሽናል አትሌቶችና ተሳታፊዎችን ጨምሮ ከ50 ሺህ በላይ ሰው ሮጠዋል። ለአሜሪካ ድምፅ ሶሎሞን አባተ ነኝ ኒውዮርክ። የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። ይሄ ነው ፌስቡክ ላይ አት ቪኦ አማሪክ እንደዚሁም በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አድራጋው እና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረልን ደግሞ ፋሲል ነው። ከጋቢና ዲጄ ዲጄ ፋሱ ጋር በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።